ኢትዮጵያ አሁን ገብታለች ካለው የፖለቲካ አጣብቅኝ ውስጥ እንድትወጣ የሁሉም የፖለቲካ ኃይሎች ተሳትፎ ወሳኝ ነው ሲል የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት አስቡም አሳስቧል። መለስካቸው አመሀ ዝርዝሩን ከአዲስ አበባ ልኳል። ምክር ቤቱ ምሽት ላይ በኢንተርኔት ያሰራጨው መግለጫ እንደሚለው በኮቪድ-19 ወረርሽኝ ምክንያት ምርጫው መራዘሙ ያስከተለው ህገ መንግሥታዊ አጣብቂኝ ብቻ ሳይሆን ከፍተኛ የፖለቲካ ቀውስ እንዲፈጠር ምክንያት ሆኗል ብለዋል። ከዚህ አጣብቂኝ ለመውጣት መንግሥትና የፖለቲካ ፓርቲዎች ዘርፈ ብዙ ሙከራዎች እያደረጉ ናቸው የሚለው የፖለቲካ ፓርቲዎች የጋራ ምክር ቤት አምስት የመፍትሄ ሐሳቦች ናቸው ያላቸውንም ደርድረዋል። በመግለጫው ከተካተቱት ከእነዚህ የመፍትሄ ሐሳቦች በአንዱ እንደተዘረዘረው በተለይ ምርጫውን በተመለከተ የሀገሪቱን የወደፊት ዕጣ በጋራ መወሰን የሁሉም መብትና ግዴታ ስለሆነ ከምርጫው ጋር በተያያዘ ከማንኛውም አካል የሚቀርብ የትኛውም አማራጭ ሰፊ ውይይትና መግባባት ሊደረግበት ይገባል ይላል። ይህን በመፈጸም ረገድ ገዢው ፓርቲና የህዝብ ተወካዮች ምክር ቤት ከፍተኛ ኃላፊነት እንዳለባቸውም የጋራ ምክር ቤቱ አሳስቧል። መግለጫው አሁን ለተፈጠረው ችግር መፍትሄው ህጋዊ ብቻ ሳይሆን ፖለቲካዊ ጭምር መሆኑንም ያስረዳል። የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ገዢውን ፓርቲ ጨምሮ ሁሉም ተፎካካሪ ፓርቲዎችን የያዘ አዲስ ስብስብ ነው። በዚህ መግለጫ ዝርዝር ዘገባ በነገ ዕለት ይዘን እንቀርባለን። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ